ወደ አምቦ ይወስደናል። ቀዳሚው በአምቦ ከተማ የገና ዋዜማ ገበያ ሞቅ ደመቅ ብሎ ውለዋል ይለናል ናኮር መልካ ባለተከታዩ ዘገባው። በጉ፣ ፍየሉ፣ ዶሮው፣ እንቁላሉ ሁሉም በየአይነቱ ለገበያው ድምቀት ሰጥተዋል። የስጦታ እቃ ሽያጩም እንዲሁ ይለናል ናኮር። በገበያ ስፍራዎች ተዘዋውሮ የተመለከተውን ሲገልጥ የአምቦ ከተማ የገበያ ልማት ጽሕፈት ቤት በበኩሉ የገና በዓልን አስመልክቶ የቁሳቁሶች እጥረትና አላስፈላጊ የዋጋ ጭማሪ እንዳይከሰት በተቆጣጣሪዎች ቃኝቻለሁ ማለቱን ጠቅሷል። ለኮቪድ-19 የተሰጠው ትኩረት ግን እጅግ አናሳ መሆኑን ሻጮችም ሸማቾችም መታዘባቸውን ይናገራሉ። የናኮር መልካ ዝግጅት ነው። ቀጣዩ ወደ ቅንብሩ ሰዳቸው። አምቦ ከተማ ውስጥ የገና ዋዜማ ገበያ ድባብን ለመቃኘት አንዳንድ ቦታዎች ሄጄ ነበር። የገና ዛፉ ስጦታው ብልጭልጩ ማረከኝና ወደ አንድ የስጦታ ሱቅ ጎራ ብያለሁ ኖ አብረን እንግባ እንኳን አብሮ አደረሰን በዓል እንዴት ነው በዓል እንደምታየው ድባቡ ጥሩ ነው ስጦታ እቃዎችን ገዝተ ስጦታ ነው ያየሁት። እና ምን አይነት እቃዎች ነው የገዛው? ለማን የገዛው? ዋጋውስ? ያው ዋጋው ተመሳሳይ ነው፣ ምንም ለየት ያለ ነገር አይደለም። የገዛውት እቃ አሻንጉሊት እና ሰዓት ምናምን ነገር ነው። ያው ለባለቤቴ ነው የገዛውት፣ ሰዓቱን ደግሞ ለወንድሜ ነው የገዛውት። አሻንጉሊት 750 የገና ዛፍ ተወዷል እያሉ ብዙዎቹ እንደምታየው፣ እንደ ድሮም ባይሆን የተወሰነ ጭማሪ አለው። ስሜ አለምንሽ ይባላል። እንኳን አደረሰሽ። እንኳን አብሮ አደረሰን። ገና መስለሻል። የገና ዛፍም አናትስ ላይ አድርገሻል። እና በስጦታ የተሰጠሽ ወይስ በራስሽ የገዛሽ? በራስ የገዛሁት ነው። ያው ማስታወቂያ እየሰራሁ ነው ማለት ነው። ይሄን አይቶ ይገዛሉ። የገና ዛፍ ነው የረኩት። ሪቫ ነው የገና ዛፍ በጣም ጥሩ። ምን ይመስላል ገበያው? እስቲ ምን ምን እየተሸጠ ነው? በደንብ ሁሉም እየተሸጠለን ነው። ብዙ ከስተመር ስላለን ሁሉም እየተሸጠ ነው። ትንሽ ግን ዋጋ ጨምሯል ብሎ ለምሳሌ የገና ዛፎች ስንት ናቸው? የስጦታ እቃዎች የገና ዛፍ ሁለት ሺ አምስት መቶ አለ። የአንድ ሺ ስድስት መቶ አለ። የአንድ ሺ አምስት አለ። እስከ አምስት መቶ አለ። ደረጃ አለው። ሳይዞቹ ይለያያሉ። እስከዛ አለ ሚሸጥ። እንዴት ነው የባህሉ ድባብ የገና ድባብ? በጣም ደስ ይላል። አሪፍ ነው። በጣም ጥሩ ነው። እስቲ ደግሞ ወደ በጉ ፍየሉ፣ የዶሮና የቅቤው፣ የሽንኩርቱ ገበያ እንዝለቅ። ስራውን ቀና። ገበያው እንዴት ነው? ገበያው አሪፍ ነው። እንደ ዋጋ ሁኔታ ዋጋው እስከ 35 እስከ 38ም አለ ከዛም በላይም አለ። አስተያየት አድርገን እንሸጣለን። በጎች ነው የሚሸጠው። በቃ ፍየልም ይሸጣል። ባለፈው አመት ያለው ልዩነት ንገረኝ። ከባለፈው አመት ዘንድሮ ጨምሯል። ዘንድሮ ትንሽ ጨምሯል። በጎች ምን ጨምረዋል? በጎች 28 27 እስከ 2500 ብር ነበረ። አሁን እስከ 35 እስከ 32 ነው አለው ማለት ነው። ፍየል ፍየል እስከ 4000 3000 35። በቅድሚያ እንኳን አደረሰ። እንኳን ብሮ አደረሰን። ስሜ በቀላ ጉዳት አባያ የምኖረው አምቦ ከተማ ነው። በግና ፍየል የሚሸጥበት ቦታ ነው ያገኘሁት። እርስዎ ምንድን ነው ለመግዛት ያሰቡ? እኔ አሁን ፍየል ወይ በግ ለመግዛት እያሰብኩ ነው። እንዴት ነው ዋጋው? ስንት እያሉ ነው? ዋጋው እንግዲህ ሰሞኑ ግን ምንም አይልም ነበረ። አመት በዓሉ ከመድረሱ ስለደረሰ ትንሽ ሞቅ ሞቅ እያለ ነው ገባ አሁን ትልቁ በግ አምስት ሺህ ስድስት ሺህ እንደዚው ትንሹ፣ መካከለኛው ማለ እንደ አቅሙ ነው የሚገዛ ሰው። ሶፊያ ውሴን እባላለሁ። እንኳን አብሮ አደረሰ። እንዴት እና ዋዜማ በጣም ደስ ይላል። ትንሽ አንዳንድ ነገሮች ላይ ለምሳሌ እንደ ቂቤ፣ ዶሮ፣ ሽንኩርት ምናምን ባለፈው 18 ነበረ ኪሎ 20 ብር ገብቷል። ሽንኩርት ጋር ሽንኩርት ነጭ ሽንኩርትም ሁለት መቶ ሀምሳ ስልሳ ይላሉ። ዶሮ እስከ 3 ትናንት ነበረ። ዛሬ ደግሞ ትንሽ የመጨመር ነገር አለ 3 እስከ 5 ቅቤ ከሶስት እስከ ሶስት ከሀምሳ በርበሬ መቶ ሰባ አንድ ኪሎ ማረቋ በርበሬ ያው ተፈይቶ ማለት ነው። ግማሽ መቶ ሀያ ብር ሁለት መቶ አርባ ማለት ነው። ፉርኖ ዱቄት ሰላሳ ብር ጨው አይዲኖ አስር ብር እስከ ሀያ አምስት ብር ዘይት አራት ከሀያ አራት ከሰላሳ አምስት ፈሳሽ አምስት ሊትር ማለት ነው። ቃው ደግሞ ሶስት ከሀምሳ እንዴት ነው ገበያ? ቆንጆ ነው። እኛ በእርግጥ አትክልት ነው እየነገድን ያለ ነው። በተለይ ሽንኩርት ነው የምንነግደው። እኛ አሁን ጅምላ 15 ብር ነው የምናከፋፍለው። እንግዲህ ቸርቸሪ 17 18 ብር ድረስ እየሸጠ ነው። አሰል ግርማ እባላለሁ የምኖረው በአምቦ ከተማ ነው። እኔ ሃይማኖቴ ሙስሊም ነው። ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁላለሁ። አመሰግናለሁ። በርበሬውን በኪሎ መግዛት ላልቻሉት እንደ አቅምቲ እኔ አለሁላችሁ ይላሉ። በአራዳ ገበያ ውስጥ ቁጭ ብለው በችርቻሮ ሲሸጡ ያገኘኋቸው ወይዘሮ ጫልቱ ደለሳ። ጫልቱ ደለሳ ነው የሚባለው ሲሜ? ምንድን ነው የሚሸጡት? በርበሬ እና ሽሮ በስኒ አለ በኩባያ አለ። ስንት ነው ዋጋቸው? እስኪ እንገሩኝ። ዋጋው ሀያ ብር አስራ አምስት ሰላሳ ሰላሳ አምስት አርባ ትልቁም አልገዛም አልችል ማልችል ለዚህ ነው የምንሰጣቸው፣ ትንሾቹን እንሰጣቸዋለን። እንደ ጉልበታቸው ማለት ነው። እሺ አብረን የኮሮና ቫይረስ ወረርሽኝ ጥንቃቄን በተመለከተ ግን ያነጋግርኳቸው ራሳቸውን ሳይቀር ታዝበዋል። ከዚህ ከኮቪድ ጋር የተያያዘ ሕብረተሰቡ እንደምታየው አንተ የታዘብከ ነገር ሊኖር ይችላል እገምታለሁ። ምክንያቱም ገበያ ውስጥ ዞር ዞር ብለሃል፣ አይተሃል። እና ብዙም መራራቁም ርቀትን ጠብቆ መሄድ የለም። ተቀራርበው ነው እየሄደም ያለው ተቀራርበው፣ ማስክም የለም። ግብይቱም ያው እንደ ድሮ በቃ ኮቪድ ያለም አይመስልም። ስብ አጠቃላይ እንደምታየው ከሆነ ያው ርቀትን ጠብቆ መነገድ እንደነበረበት እና ማስክ መጠቀም እንደነበረበት ነው የምገነዘበው። በኮረና በኩል አሁን እንደውም የለም ነው የሚባለው። ኢትዮጵያ ውስጥ የለም ብለሽ ታስቢያለሻ? እኔ አልልም፣ ይኖራል ብዬ ገምታለሁ። አሁን ለምሳሌ ባንክ ስትሄድ ባንክ ላይ ብቻ ነው ጥንቃቄ ያለው። ከዛ በተረፈ ገበያ ውስጥም ብታይ፣ ሌላም ቦታ ብታይ ምንም ጥንቃቄ ምንም ጥንቃቄ የሚባል ነገር የለም ያው እንደ ከዚህ በፊቱ ያው ሰው ስለ ኮሮና ቫይረስም ይሁን ምናምን እንደምታየው ብዙ ትኩረት እየሰጠ አይደለም። ርቀት መጠበቅ አይደለም፣ ማስክ ማድረግ የለም። ሰው እንዴት እንደሆነ ባላቅም፣ በዓሉን በድምቀት እያሳለፈ ነው የምታየው። አቶ ጌታቸው ዴሬሳ የአምቦ ከተማ የገበያ ልማት ጽህፈት ቤት የገበያ ህጋዊነትና ስርዓት አስተባባሪ ናቸው። የገና ዋዜማ ገበያ ሁኔታን በተመለከተ ያሉትም አለ። የገበያ ዋጋ በአብዛኛው የተረጋጋ ነው ማለት ይቻላል። አልፎ አልፎም ደግሞ አንዳንድ ቁሳቁሶች ላይ ማለት ነው የገበያ ጭማሪ የሚታይባቸው ቁሳቁሶች አሉ። በሬ 30ሺ እስከ 38ሺ ነው፣ ድልብ በሬ ማለት ነው። ኮርማ አካባቢ ያለው ዋጋ በአማካይ 16ሺ እስከ 24ሺ። ዶሮ ጋር ታይዞ ያለው ዶሮ 350 እስከ 450 ብር እየተሸጠ ነው ያለው። በግ ሙክት እስከ 4 መካከለኛ አራት ሺ እስከ አራት ሺ አምስት መቶ ጥቦት 1600 እስከ 2100 እየተሸጠ ነው ያለው ማለት ነው። ፍየል ሙክት 4000 እስከ 6000 ትልቁ ማለት ነው። መካከለኛ ፍየል ፍየል 3800 እስከ 5000፣ ጥቦት 1800 እስከ 2600 ከአምና ጋር ስናነጻጽረው ብዙ ለውጥ የለውም። ቅቤ አሁን ብንወስድ ከ280 እስከ 300 እየተሸጠ ነው ያለው። ቀይ ሽንኩርት 18 እስከ 20 ብር፣ ነጭ ሽንኩርት በኪሎ 80 ብር እየተሸጠ ነው ያለው። በርበሬ የዛላው 160 አማካይ ዋጋ ነው የነገርኩት። እኛ እንደ ከተማችን የገበያ ስርዓት እንዲኖር ማለት አንዳንድ ነጋዴዎች ሸቀጣሸቀጦችን ሆርድ በማድረግ አቅርቦት በከተማው እያለ ምርት ያሌለ ነገር በማስመሰል አብዛኛው ነጋዴዎቻችን የሚመሰገኑ ሲሆን፣ አልፎ አልፎ አንዳንድ ራስ ወዳድ ነጋዴዎች አጉል ትርፍ ወይም የማይገባ ትርፍ ለማትረፍ እና እጥረትን እንዲኖር ለማድረግ የሚሞክሩ እንትሮችን በጥቆማ እና በተለያየ ቁጥጥር በማድረግ ስርዓት እንዲይዙ ማስጠንቀቂያ በመስጠት ማትረፍ ያለባቸውን አትርፎ በሕጋዊነት እንዲሸጡ እያደረገ ያለ ነው። በአብዛኛው ግን አስተማሪ የሆኑ ማለት አስተዳደራዊ የሆኑ እርምጃዎችን ነው የወሰን ነው። ለአሜሪካ ድምፅ ናኮር በልካ በአዲስ አበባ ከተማ የተለያዩ የገበያ ስፍራዎች ተዘዋውራ የገናን ዋዜማ የገበያ አያያዝ ቃኘት በማድረግ ተሸማቾችም የተለያዩ አስተያየቶችን በማሰባሰብ የተመለሰችው ፀሐይ ዳምጠው ናት። ተከታዩን ያደረሰችን። አንዳንዶች የዋጋ ጭማሪ መኖሩን ሲናገሩ፣ ሌሎች ደግሞ ዋጋቸው የቀነሰ ሸቀጦችም አሉ ይላሉት። የኮቪድ-19ን ወረርሽኝ ለመከላከል የሚያስፈልገውን ጥንቃቄ አስመልክቶ ግን መዘናጋቱ እንዳለነው ትለናለች ፀሐይ ዳምጠው። በአዲስ አበባ ከተማ የተለያዩ የገበያ ማዕከላት ተዘዋውሬ ያነጋገርኳቸው ሸማቾች የተለያዩ አስተያየቶች ሰንዝረዋል። ወይዘሮ ማዛ ወልደ ጊዮርጊስ ካነጋገርኳቸው ሸማች አንዷ ናቸው። አትክልት ተራ አካባቢ ነኝ ያለሁት። ሽንኩርት ለመግዛት ነው የመጣሁት እና ሽንኩርቱ ገበያ ጥሩ ነው ጥብም ቢሆን ያው ቆንጆ ዋጋ አለው። ሽንኩርት ላይ ነው ሽንኩርት ደና ነው። ምንም አይደለም። አስራ ሁለት ብር ነው ያለኝ። አቶ ደሳሌ ይልማ የበግ ነጋዴ ናቸው። የዘንድሮው የገና በዓል ገበያ እንዲህ ገልጿል። ከአምናው ትንሽ ዘንድሮ ትጨመር ብሎብናል። ከስተምሮች ምናምን አካባቢዎች ስንነግራቸውም ይያው ተወዷል ምናምን ይሉናል። ግን ባለው ነገር ግን ያው የተቻለን የኛ እየቀነስንም ምን ያን ለመጨረስ ነው እምፈልግ እንጂ ሰውን ለማባረር ፈልገን አይደለም። አነስተኛ በግ እስከ ሁለት ሺ ብር ከፍ ያለ ደግሞ እስከ አራት ሺ ብር ከዚያ ደግሞ መካከለኛ እያለ ነው የሚመጣው። ከአስራ አምስት ሺ ብር ድረስ ነው የመጨረሻው። አምና እስከ አራትና እስከ ሶስት ነው። ወይዘሮ ገነት በየኔ ጋርመንት አካባቢ ፍየል ሲገዙ አግኝቼ አነጋግሬያቸው ነበር። አሪፍ ነው ጋርመንት ላይ ከጊዜ ወደ ጊዜ ገበያ ውስጥ በጣም ጥሩ እየሆኑ ነው። በፊት በግ ብቻ ነበር የሚመጣው። አሁን በብዛት ፍየሎች ይመጣሉ። ፍየሎችም ትልልቆችና ቆንጆ ቆንጆች ናቸው እና ዋጋቸውም ጥሩ ነው። እንደበፊቱ በጣም ትንንሽ ፍየሎች ነበር በፊት የሚወደዱት። አሁን ግን ትልልቆቹ ራሱ ዋጋቸው ጥሩ ነው። ደህና ነው የገቡት ፍየሎች፣ እና በጎች ትልልቆች ናቸው እና እንደዛው ፍየል 5000፣ 6000 ትልልቁ ጥሩ ትልቅ የተባለውን በጣም ትልቅ 6000 አምስት ምናምን ይገዛል። ዶሮ ትናንትና ሄጄ ነበረ። ዶሮ ዋጋው በጣም ጥሩ ነው ወርዷል። 300 350 እና 450 እንደዛ ነው። እዚህ ጋር ምንት ላይ ያለው እንቁላል ስድስት ስድስት ሀምሳ እንቁላል ተወዷል በጣም አምና 4 ብር 450 ሁሉ ገዝተን ነበር። አሁን ስድስት ሀምሳ ድረስ ነው መገዛት ያሉ ነው እንደሱ ነው። አቶ ታዬ ለገሰ የበሬ ነጋዴ ሲሆኑ የዘንድሮ ገበያ ድባ ቀዝቃዛ ነው ስሉ ተናግረዋል። ከአዳማ ነው የመጣው ከብት ነጋዴ ነኝ። ከብት ጭኜ ነው የመጣሁት። ያረር ከብት ነው። የዘንድሮ የገና በዓል ከአምናው በጣም ብዙ ልዩነት አለው። አምና ብዙ ከብት ጭነን መጥተን ጨርሰን ነው፣ ዋጋውም ጥሩ ነበረ

የአምስት ሺህ ብር ቅናሽ አለው። በመካከለኛ ቀጥላል። አምና እኔ ወደ ሰላሳ ሰባት ከብት ነው ስኝ የመጣው ጨርሼ ነው የገባው። ዘንድሮ ደግሞ ሀያ ሰባት ከብት ይዞ የመጣው ወደ ስምንት ከብት ብቻ ነው የሸጥኩት እስካሁን ድረስ ሌላው ከብት አለ። ገበያ በጣም ቀዝቃዛ ነው። በጣም የቀነሰው ድሮ ሰውም በአንድ ሰው ሁሉ በሁለት ለሶስት ነው የሚገዙት ወይፈንጃ ዘንድሮ ብዙ ሆኖ ነው የሚገዙ ከብትም በጣም ነው የገባው ዘንድሮ ሳርም ስለነበረ የከብቱ ብዛትም ነው ዋጋ ያስቀነሰው። ዘንድሮ በጣም ገብቷል ብዙ ከብት ከአምና ከብት ዘንድሮ ይበዛል። በየአመቱ አቃቂ በመሄድ በሬ እንደሚገዙ የተናገሩ አቶ አዲሱ አወቀ የገበያውን ሁኔታ በማነፃፀር እንዲህ ብለዋል። የገበና ባለ ያካለ ከብትም መሬም ኦፊሻሌ ሰዎች እየለሱ ማሉ በጣም ባሪፍ ሁኔታ ነው ገበያ መቀበላት ካለ ሁኔታ ከገበያ አንፃር ሲታይ እንደ አቅማችን ያለው በጣም ጥሩ ነው፣ አሪፍ ነው። ልዩነት አለው በእርግጥ በአንድ በኩል ኮቪድ ነው ሚባል ገበያ ሲታይ በጣም ልዩነት አለው። የበሬ ዋጋ የበጎች ዋጋ ሞሊች ዋጋ ካለው ከገበያ ሁኔታ አንጻር ሲታይ በጣም ጥሩ ነው ያለው አሪፍ ነው። እንግዲህ አሁን ብዙ በሮች ምንትን ያለ መካከለኛ በሬ ከሀያ ሺህ ብር ይሸጣል። በጣም በጥሩ ሁኔታ ነው ያለው። አነስ ያሉ በሮች ከአስር አስራ አምስት ድረስ አስራ ስምንት ምናምን ድረስ ይሸጣል። ሲታይ ሀያ ሺህ ብር አለው በጣም የአሜሪካ ድምፅ ያነጋገራቸው ሸማቾችም ሆኑ ሻጮች በግብይት ወቅት የኮቪድ አስራ ዘጠኝ ስርጭት በተመለከተ መዘናጋት አለ ሲሉ ሀሳባቸውን ሰጥቷል። ኮሮና ቫይረስ አንጻር ሰው በጣም ችላ ብሎታል ረስቶታል ማለት ይቻላል። ማክስም አያረጉም፣ አይጠነቀቁም በቃ በጣም ነው እንትን የምትይኝ እራሷን እየፈራን ነው፣ እንዳነነካካ እየተጨነቅን ነው፣ እየገበየን ያለ ነው። ከኮቪድ ጋር በተያያዘ በእርግጥ ጥንቃቄ ይጎላል። በአንድ በኩል ሰልጠኝነቱን እንዳለ ነው። በእርግጥ ከተለያየ ቦታ ከገጠር አካባቢ እዚህ አካባቢ መጥተው ይገበያያሉ። ፕላስ ደግሞ ከተማ ውስጥ ምን አለ ሰው ይቻሉ ግን ማስክ አለማድረግም ይታያል። ፕላስ ሲቀጥል ደግሞ የሁለት ሜትር ርቀት ልዩነት የሚባለው ርቀት አለመጠበቅ ሁኔታዎች ነው ተበቁን ይታወቻሉ ያሉ ገበያ ለብቻ ፎከስ የማድረግ ሁኔታ አለ። እንዳለ ሆኖ ጥንቃቄ ይጎድላል የሚል እምነት አለኝ። ጥንቃቄው ወደ ክላውድ ሳይድ አካባቢ ላይ ፕላስ ደግሞ የገንዘብ ልውውጥ ላይ እነኚህ የመሳሰሉ ችግሮች አሉ። እነ መቀረፍ መቻል አለባቸው። እኔ የማስተላልፈው መልዕክት አንደኛ ነገር በአለም ቢሆን ከበዓሉ በኋላ ማህበረሰቡ በሕይወት መኖር መውሰል ስላለበት ቅድመ ጥንቃቄ ያስፈልጋል። በተለይ ከኮቪድ ጋር በተያዘው ጊዜዎች ስለሚታወቅ ኮቪድን ከመከላከል አኳያ በጤና ጥበቃ ሚኒስትር የወጣው መመሪያ በአግባቡና በተገቢ ሁኔታ ልንተገብረው ይገባል። ምናልባት አመት በዓል አንድ ቀን የሁለት ቀን ሊሆን ይችላል ከዛ ባለፈ ግን የተውልጅ በህይወት መቆየት ስላለበት እነኝህን ጥንቃቄዎች ጥንቃቄ ጥንቃቄ ማድረግ ስለሚገባው በአግባቡ መጠንቀቅ ይኖርብናል የሚል እነጠር ነው። ህብረተሰቡ በአሉ ሲያከብር የኮቪድ አስራ ዘጠኝ ጥንቃቄዎች ልለዩት አይገቡም ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ሀይዳምጦ ከአዲስ አበባ